you oh, ቀውስ ቀጣና እንድትሆን ምክንያት እየሆነች ነው ሲል የተባበሩት መንግስታት አስታወቀ። ድርጅቱ ይህን ዛሬ ማክሰኞ ይፋ ያደረገው የአውሮፓ መንግስታት በድንበሮቻቸው ላይ ገደብ በማድረግና ፍልሰተኞች ወደ አውሮፓ መጉረፋቸው በቀጠለበት በአሁኑ ወቅት በጋራ ለመስራት ባለመተባበራቸው መሆኑም ታውቋል። የድርጅቱ የስደተኞች መስሪያ ቤት ቃል አቀባይ ኤድሪያን ኤድዋርድስ በተናገሩት ቃል በዚህ ዓመት ብቻ እንደ አውሮፓ አቆጣጠር በዘንድሮ 2016 ማለት ነው ከ130 ሺህ ህዝብ በላይ የሜዲትሬንያን ባህርን አቋርጧል። ብዙዎቹ ቹም ግሪክ ገብተዋል። ይህ በሁለት ወር ጊዜ የፈለሰው ህዝብ ቁጥር ባለፈው ዓመት በስድስት ወራት ውስጥ የተከሰተ እንደነበርም ተመልክቷል። በተያያዘ ዜና አውሮፓ በገዛ ራሷ የቀሰቀሰችው የሰብአዊ ቀውስ ፍንዳታ ከእጅ ሊወጣና ወደ መጠነ ሰፊ ግጭት ሊከተል እንደሚችል የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት አስጠንቅቋል። ሊሳሽላይን ከድርጅቱ ዋና ጽህፈት ቤት ጀኔቭ ለአሜሪካ ድምጽ ዘግባለች። አሉላ ከበደ ያቀርበዋል። በድርጅቱ ዘገባ መሰረት መተላለፊያ አተው መጠጊያ ፍለጋ ግሪክ የሚገኙት የመካከለኛው ምስራቅ ተፈናቃዮችና ስደተኞች ቁጥር 24000 ደርሷል። ከነኚህም ውስጥ ከመቄዶንያ ድንበር አቅራቢያ መተላለፊያ አጥተው አንድ ቦታ ተፋፍገው የሚገኙትን ቁጥራቸው ከ8ሺህ አምስት መቶ በላይ የሚደርስ ሰዎች ይጨምራል። ቪንሰንት ኮንሴል በተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር የአውሮፓ የስደተኞች ቀውስ መፍትሄ አስተባባሪ ናቸው። የባልካን ሀገሮችን አልፎ ወደ አውሮፓን ብርት በሚያስገባው ኮሪደር ለማረፍ ሲሞክሩ በድንበሮቹ ላይ ጉዟቸው የተገታውና መተላለፊያ በ ጣታቸው ተስፋ ያቆረጡ ብዙዎች መሆናቸውን ይናገራሉ። ከዚያ አልፎ መሄድ ያለመቻላቸውን አውቁም ተሰልፎ በመጠባበቅ ላይ ናቸው። ወደ ሌላ አካባቢ ለመዛወር የሚያስፈልገውን አሟልተው የተገኙ የግድ የሆነ የሚያልፉት ሂደት ይጠብቃቸዋል። ያም ቢሆን ለሁሉም አይደለም። በመሆኑም ተስፋ መቁረጥ ተደራርቦ ወደ አንዳች የብጥብጥና የግጭት እንቅስቃሴ ሊያመራ ይችላል። ትናንት ሰኞ መቅዶንያ ድንበር አቅራቢያ ስደተኞቹ ያካሄዱት ሰላማዊ የተቃውሞ ሰልፍ ፖሊስ ባስለቃሽ ጤስ ለመበተንና ከንብርቡ የሽቦ አጥር ለማራቅ በሞከረበት ወቅት ነው በቀላሉ ወደ ግጭት ያመራው። ባለፈው የአውሮፓውያኑ 2015 ዓ ምት ብቻ ከፊሉ ህጻናትና ሴቶች የሆኑባቸው ቁጥራቸው ከ132,000 በላይ የሚደርስ የመካከለኛው ምስራቅ ተፈናቃዮች አስከፊውን የሜዲትራኒያን ባህር ጉዞ አቋርጠው ለመሄድ ተገደዋል። ይሁንና ሁሉም ማለት ይቻላል ከግሪክ አልፈው የትም አልደረሱም። ቪኦኤ